ኢትዮጵያ ውስጥ በአጠቃላይ ወደ ስምንት መቶ አርባ ሺህ የሚጠጋ ስደተኛ ቁጥር ነው ያለው። እነዚህም በስድስት የተለያዩ የአገሪቱ የአስተዳደር ግዛቶች በተከፈቱት ሀያ ስድስት የመጠለያ ጠባያዎች ላይ ተጠለው ይገኛሉ። አብዛኛውን ቁጥር ወይም ወደ አርባ አምስት ከመቶ የሚሆነውን የሚይዙት የደቡብ ሱዳን ስደተኞች ናቸው። የሶማሊያም የኤርትራም፣ የሱዳንም፣ የሌሎችም ሀገሮች ስደተኞች አሉ። አሁን ዛሬ የዓለም ስደተኞች ቀን ነው። ቀኑ የሚያከበር ነው። ጋምቤላ አካባቢ የተከፈተ ንዌኔል የተባለ አዲስ መጠለያ ካምፕ ነው። የደቡብ ሱዳን ስደተኞች የሚጠለሉበት ካምፕ ነው። በዓለም አቀፍ ደረጃም እኔ የተከበረው የዓለሙ ወይም የዩኒክሲያር ሀይ ኮሚሽነር ፊሊፖ ግራንዲ በተገኙበት፣ የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየ በተገኙበት በትልቁ በሰፊው ነው የተከበረው። አቶ ክሱት፣ ዩኤንኤችሲአር ወቀሳዎች ይሰነዘሩበታል። ከመካከላቸውም ስደተኞችን በትክክል አትቀበሉም፣ የሚያስፈልጋቸውን እርዳታም አትሰጡም የሚሉ ይገኙበታል። ለዚህ ምንድን ነው የእርስዎ መልስ? እንግዲህ ዩኤንኤችሲአር በአለም ውስጥ ከአስር ሺህ የማያንሱ ሰራተኞች እና በሁለት መቶ አካባቢ ሀገራት ያለ መስሪያ ቤት ነው። ስለዚህ አጠቃላይ መልስ መስጠት ያስቸግራል። ነገር ግን የዩኤንኤችሲአር የተቋቋመው ለስደተኞች ነው፣ የሚሰራውም ለስደተኞች ነው። ነገር ግን የዩኤንኤችሲአር ራሱ ጄኔሬት የሚያደርገው ገቢ የለውም። ስለጋሽ ሀገራት የግሉም ሴክተርን ቢሆን በሚሰጡት እርዳታ ተነስቶ ነው ስደተኞች የሚረዳ ነው የሚያግዘው ስለዚህ የተቻለውን ያህል ያደርጋል። ነገር ግን በቂ ነው ማለት አይቻልም። ሁሌም ከምንጠብቀው በጣም ያነሰ ገንዘብ ነው የምናገኘው። ስለዚህ ያለችዋን ነገር ለማብቃቃት ይሞክራል። ስደተኞች አይቀበሉም የሚባለው ለምሳሌ ኢትዮጵያን የተወሰድን እንደሆነ የኢትዮጵያ መንግስት ነው ዋናው በዋነኝነት ስደተኞች የሚቀበለው የኢትዮጵያ መንግስት ደግሞ ማንኛውም ሀገር እንደ እንደ አብነት እንደ ምሳሌ የሚጠቀስ ነው። የእኛም ሀይ ኮሚሽነር በዛሬው እለት ንግግር ሲያደርጉ የአፍሪካዊ እንግዳ ተቀባይነት ተምሳሌት ናት ኢትዮጵያ ነው ያሉት። አራቱም ድንበሮቿ ክፍት አድርጋ የራሷም ችግሮችን ቢኖሩባት አንድም ቀን በሯን ዘግታ ማጣቃ ሀገር ናትና ኢትዮጵያን አይመለከትም ይሄ የተነሳው ቅሬታ። ስደተኞችን ከምታስተናግደው ከኢትዮጵያም ሆነ ከሌሎች መንግስታት የምታገኙት ትብብር ምንድን ነው? የአንድ መንግስት የአንድ ህዝብ መለኪያ ሩን ከፍቶ መቀበል ልመቻል ነው። ጉዳታቸው ጉዳቴ ነው ብለው ጥላ ከለላ ፈልገው ነው ቢመጡት እንደዚሁ እጆች ዘርግቶ መቀበል ነው እና ኢትዮጵያ ያንን ታደርጋለች። የሚታረስ የነበረ መሬት ጫካ እየተጨፈጨፈ ደን እየተመነጠረ የሚመሰረት ነው እና ከዚህ በላይ ትልቅ ትልቅ መስዋዕትነት የለም። ከዛም ባለፈ ደግሞ ስደተኞች ገና የኤክሲያር መሆኑ ሌሎች ረጂ አካላት ሲደርስ ድረስ የኢትዮጵያ ሕዝብ ካለው ትንሽ ነገር ቆርሶ እያካፈላቸው የሚቆዩት ሌሎች መንግስታት የምናገኘው ሪሶርስ በቂ ስላልሆነ ትኩረታችን ወደ መሰረታዊ ነገሮች ይሆናል ማለት ነው። የተሻለ ገቢ፣ የተሻለ እርዳታ በምናገኝበት ጊዜ ደግሞ በትምህርትም በገቢ ማስገኛ አንዳንድ ስራዎችን በስልጠናም የበለጠ እንዲዘጋጁ የማስቻል ስራ እንሰራለን። አቶ ክሱት ገብረ እግዚአብሔር አመሰግናለሁኝ And your mamas like, no,